በማህበራዊ ሚዲያ ላይ በአንቂነትና መንግስትን በመቃወም የሚታወቀው ኢያስፔድ ተስፋዬ በአዲስ አበባ ፖሊስ ተይዞ መታሰሩ ታወቀ። በተመሳሳይ ሁኔታ ጋዜጠኛ ደራሲና ተርጓሚ ህንሰኔ መኩሪያ በአዲስ አበባ ፖሊስ ባለፈው ሳምንት ቅዳሜ ቁጥጥር ስር መዋላቸውን ጓደኛቸውና የሥራ ባልደረባቸው ገለጹ። ናኮር መልካ ዝርዝር አለው። ኢያስፔድ ተስፋዬ በማህበራዊ ሚዲያ ላይ የኢትዮጵያ መንግስትን የሚቃወሙ ጽሁፎችና መልእክቶችን በማስተላለፍ እንደሚታወቅ ይገለጻል። የማኅበራዊ ሚዲያ ላይ በአንቂነት የሚታወቀው ኢያስፔድ ትናንት ጠዋት አዲስ አበባ ግርጃ አካባቢ ከሚገኘው ከቤተሰቡ መኖሪያ ቤት በአዲስ አበባ ፖሊስ መያዙንም እንዲሁ ከተለያዩ የማህበራዊ ሚዲያ ገጾች ለማወቅ ተችሏል። በዚህ ዙሪያ ከቤተሰቦቹ አባላት መካከል ስለ ሁኔታው ለመረዳት ያደረግነው ጥረት ለጊዜው ከያስፔደ ስርዓት ጋር በተያያዘ መረጃ ለመስጠት ፍቃደኛ አይደለንም በማለታቸው አልተሳካም። በሌላ በኩል ደራሲና ትርጓሚ ህንሴኔ መኩሪያ ባለፈው ቅዳሜ አውቶቢስ ተራ አካባቢ ከሚገኘው የስራ ቦታቸው በጸጥታ አካላት ተይዘው መታሰራቸውን በመጽሐፍት መደብራቸው ውስጥ የሚሰሩ ለደህንነት ይፈራለው በማለት ስማቸው እንዳይጠቀስ የጠየቁ ወይዘሮ ተናግረዋል። ፖሊሶቹ ለምን እንደያዙት አላውቅም። የተያዘው ባለፈው ሳምንት ቅዳሜ ከቀኑ ሰባት ሰዓት ተኩል ገደማ ነው። ሱቅ ውስጥ የምሸጠውን መጽሐፍ በተመለከተ ልጠይቀው ስፈልገው ወጣ ብሎ ነበረ። የት ሄዶ ይሆን ብዬ ወጥቼ ሳየው ሁለት በአካባቢው የማውቃቸው ፖሊሶች ይዘውት እየሄዱ ነበር ነው ያሉት። በተመሳሳይ ሁኔታ ስማቸው ቢጠቀስ ለደህንነት ስጋት ሊያጋልጣቸው እንደሚችል በመጠቆም የአቶ ኢንሴኔ ጓደኛ መሆናቸውን የገለጹት ግለሰብ እስካሁን አቶ ኢንሴኔ ፍርድ ቤት ስለመቅረብ አለመቅረባቸው መረጃ እንደሌላቸው ገልጸው ቤታቸው መፈተሹንም ጨምረው ገልጸዋል። በመኪና ይዘውት ሄደው ቤቱን እንደፈተሹ ነግሮኛል። ቤቱንም ፈትሸው ከጻፋቸው መጽሐፍት ውጭ ምንም አለማግኘታቸውን ነው የነገረኝ። አዲስ ከተማ ክፍለ ከተማ ፖሊስ መምሪያ ውስጥ ነው ታስሮ የሚገኘው። ወደ ፍርድ ቤት ስለመቅረብ አለመቅረቡ የማውቀው ነገር የለም ነው ያሉት። በቅሬታዎቹ ዙሪያ ምላሽ እንዲሰጡ የተጠየቁት የአዲስ አበባ ፖሊስ ኮሚሽን የኮሚኒኬሽን ኃላፊ ኮማንደር ፋሲካ ፋንታ ስለተባሉት እስራቶች አጣርተው ዛሬ ጠዋት ምላሽ እንደሚሰጡ ለቪኦኤ ተናግረው የነበረ ቢሆንም ዛሬ በተደጋጋሚ ብንደውልላቸውም ስልካቸውን አንስተው ምላሽ አልሰጡንም። ከመንግስት ምላሽ የምናገኝ ከሆነ ይዘን ለመቅረብ እንሞክራለን። ለአሜሪካ ድምፅ ናኮር መልካ cambo